አሁን እስቲ ወደ መጀመሪያው ዝግጅታችን እንዝለቅ ቪኦኤ የአሜሪካ ድምፅ ሞላው This program has come to you from the Voice of America, Washington. And 2017 ዓ ምት ልክ ሰባ አምስት ዓመቱን ደፈነ። ተከታዩ እንግዳችን ባልደረባችንና የአፍሪካ ቀንድ አገልግሎት መስራች የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው። ንጉሴ በጌታሁን ታምራት ስሙ በአሜሪካ ድምፅ ራዲዮ አድማጮች ዘንድ በስፋት ይታወቃል። ስለ ቪኦኤ ጉዞ ሲሆን ካንቺ ጋር ሸጋ ቆይታ አድርጋችኋል። ጥሩ ተጫወታችኋል። አዎ፣ ሰለሞን እንግዲህ በአብዛኛው ትኩረት ያደረግነው በአሜሪካ ድምጽ የአፍሪካ ቀንድ ወይም የሆርን ኦፍ አፍሪካ ሰርቪስ ላይ የአማርኛ የኦሮሞኛ ና የትግረኛ ቋንቋ ስርጭት በተመለከተ እንዴት ተጀመረ ፣ አሁንስ እንደው ምን እየሰራ ነው፣ ከአድማጮችስ ምን ይጠብቃል፣ ምንስ አሳክቷል የሚሉ ጥያቄዎችን ያነሳሁት እና ያናገርኩት ንጉሴ፣ ድንቅ ነው ሲናገር ሲያብራራ። መቼም አዎ፣ እሱን እንግዲህ ንግግሩን አድርጌ አንድ ፕሮግራም ነው የሰራሁት ወደፊት ደግሞ በዌብሳይታችን ላይ ሙሉን በቪዲዮ አድማጮቻችን መመልከት ይችላሉ። መልካም። ስለዚህ እንቀጥል፣ ወደ ውይይታችሁ እንዝለቅ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮን ራዲዮ ሰገላ አሜሪካቲ እዚ ሬድዮ ድምፂ ኣሜሪካ እዩ በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ነው የተጀመረው። በአማርኛ ነው የጀመርነው። የአሜሪካ ድምፂ ሬድዮ ጣቢያ ከተከፈተ ጥር 24 2009 ዓ 75 ዓመት ሞልቶታል። ይህ ሬዲዮ ጣቢያ ከተከፈተ ከ41 ዓመታት በኋላ ደግሞ እሁድ መስከረም 16 1975 ዓ ም የአማርኛ ቋንቋ ማሰራጨት ጀመረ። በዚሁ ሬዲዮ ጣቢያ ላይ ጌታሁን ታምራት በሚለው የብዕር ስም መጠሪያ ስሙ የሚታወቀው ጋዜጠኛ አቶ ንጉሴ መንገሻ ይባላል። ጋዜጠኛ አንቱ ይባል ነገር ሆኖብኝ አንተን አስከተልኩ እንጂ የአሜሪካ ድምጽ ካሉት ዘጠኝ ዲቪዥኖች ውስጥ በስሩ አስራ ስድስት ቋንቋዎችን የያዘው አፍሪካ ዲቪዥን ዳይሬክተር ነው። ለመሆኑ የአሜሪካ ድምጽ የአማርኛ ቋንቋ ስርጭቱን ለምንድን ነው የተጀመረው? ብየው ነበር። ወቅቱ ሶቪየት ህብረት መላ የምስራቅ አውሮፓን ሀገሮች በሚቆጣጠርበት ጊዜ ኮሚኒስት ተብለው የሚጠሩት ሶቪየት ብሎክስ ብለው የሚጠሩት ሀገሮች ቁጥራቸው የሰፋበት ዘመን ነበር ለማለት ይቻላል። ለምሳሌ ከአፍሪካ ኢትዮጵያ አንዷ በሶቪየት ቁጥጥር ስር ነበረች ማለት ይቻላል። እርግጥ መንግስት አለ ኮሎኔል መንግስቱ መንግስት ነበር፣ ግን የሶቪየት ተጽዕኖም ነበረ። አንጎላ፣ ሞዛምቢክ፣ ለምሳሌ ከላቲን አሜሪካ ደግሞ ኒካራጓ፣ ከኤዥያ አፍጋኒስታን፣ ከሶስተኛው ዓለም ሀገሮች እነዚህ ይቆጣጠሩ ነበር። እና ያን ጊዜ የአሜሪካ መንግስት ይህን ፕሮግራም ሲከፍት አንደኛ እርግጥ ይህንንም ቁጥጥር ለመቋቋም እና የኢትዮጵያ ህዝብ ደግሞ በዛን ጊዜ አንድ ቅኝት የሆነ መንግስት የሚቆጣጠረው አንድ አላማ፣ አንድ ፍልስና ብቻ የሚያራምድ ፕሮግራም ስለነበረ ጋጣም ስራ ስለነበረ ህዝቡ አማራጭ ኒሮ የተከፈተ ፕሮግራም ነበር። ጣቢያው የአማርኛ ቋንቋ ስርጭቱን ወደ ኢትዮጵያ ለማድረስ በዚህ ሀሳብ መነሻነት ሲጀምር ዋና አላማው ደግሞ የጋዜጠኝነት መሰረታዊ አላባውያንን ሀቅ ላይ የተመሰረተ ሚዛናዊና ሁሉን ያካተተ ዘገባን ማቅረብ ነው። አያይዘንም ግን ትምህርት ነክ የሆኑ ነገሮች እናስተምር ነበር። ኢኮኖሚ ሊሆን ይችላል፣ የእርሻ ፕሮግራም ሊሆን ይችላል፣ የጤና ፕሮግራም ሊሆን ይችላል። ስፖርትም ነበረ። ስንጀምር ሰላሳ ደቂቃ ብቻ ነበር። ግን በግማሽ ዓመት ውስጥ አድማጭ በጣም ይጓጓ ስለነበረ፣ ቁጥሩ በጣም እየጨመረ ስለሄደ በግማሽ ዓመት ውስጥ አንድ ሰዓት ሆነ። እንደ አማርኛ ፕሮግራም በዚህ በቮይስ ኦፍ አሜሪካ ውስጥ በጣም ተሳካለት ብዙ አድማጭ ማድረግ ከሚባል ፕሮግራም አንዱ ነው። በ1996 ዓ ምት 91 ኢህአዴግ ስልጣን ከያዘ በኋላ ደግሞ ሌላ ሀሳብ ቀረበና አፋን ኦሮሞና ትግርኛ እንዲጨመሩ ሆነ። ከ1996 አምሊዮን ሚ ዱ 15 ጀምሮ ሁለቱ ቋንቋዎች ተደርበዋል። ያ ነው የሆነው የአፍሪካ አገልግሎት ብሎ የሚጠራው 34 ዓመት ወደ ኋላ ተመልሶ እንዲያስታውስ አቶ ንጉሴን ጠየኩት። የመጀመሪያው ቀን ምሽት ፕሮግራም ለማስተላለፍ ምን ዝግጅት አድርጋችሁ ነበር ብዬ ከተላለፈስ በኋላ ስሜታችሁ እንዴት ነበር? መጀመሪያ ከተቀጠርነው መካከል እኔና ታምሩ ሀምፖ ነን። ከዛ በሳምንት ሁለት ሳምንት ውስጥ አራት ሰዎች ተጨመሩልኛ። አዳነች መጣች። ከዛ ሄይስ ይሄ በአሸናፊ በጀ ነፍሱን የማረውና ዮሐንስ ነበረ። በኋላ በኋላ እነ ትዝታ እነ ስለሞን አዲሱ ይጨመራሉ። ድርግጥ ምቅዳችን ራሳችን ያወጣ ነው። ምን ምን ፕሮግራም እንደሚያስፈልግ በዚያን ጊዜ ለኢትዮጵያ ከተወያየን በኋላ እሱን እቅድ ውስጥ አስገባ። ከዛ ፕሮግራሙ ከመጀመሩ ፊት አንድ ስድስት ሳምንት የሚሆን ድራይራን ይባላለን መለማመድ ልክ ወዴያችን እናዘጋጃለን ከዛ ደግሞ ፕሮግራም ዝግጅቱም ይካሄዳል። የጤናን ፕሮግራም፣ የትምህርት ዝግጅት ፕሮግራሞች፣ መዝናኛ ሙዚቃዎችን ሊዘጋጃሉ እነሱም በየቀኑ እናካሄድ ነበር። ስድስት ሳምንት ነው ያካሄድ ነው። ከዛ በኋላ ሰፕቴምበር 26 ፕሮግራሙን እዚያ ስንወጣ የተሟላ የተጠናቀቀ በጣም ጥሩ ዝግጅት የነበረው ፕሮግራም ነው። ግርም ነገር ማረሳው ነገር ያለት ፕሮግራሙን አስተላልፈን ስንመጣ ስንወርድ ጨርሰን ስንመጣ ጥያቄያችን ሰው አድምጦን ነበር ለመሆኑ ነው ምትው ምክንያቱም ከፊት ምንም የሚያውቀው ሰው የለም። ፍሪኮንሲው እንኳን ማስታወቂያ መንገድም አልነበረም። እንግሊዝኛ አስተዋውቀው ነበር እናሱ ነበር ጥያቄያችን። እግጥ አንዳንድ ዘመኖቻችን እየጠራን ወገኖች ሁሉም እየደወለ ሰው አድምጡም ብሏል። ከዛ በኋላ ሰዎች ፕሮግራማችሁን ማድመጣቸውን በምን ዘዴ ያወቃችሁ? 34 ዓመት አይደል? ወደ ኋላ የተመለስ ነው የዛሬ 34 ዓመት መቼም እንደ ዛሬው የመገናኛ ዘዴዎች እንደ ልብ የሉምና እንደው መደመጣችሁን በምን አወቃችሁ? አልኩት አድማጭ አለን የሚለው ነገር ሁል ጊዜ ጥያቄ ነበርና፣ ከአንድ ወር በኋላ ሁን ጊዜ አንድ ደብዳቤ ከወሎ መጣች። አቶ መሐመድ ይባላሉ። ስማችሁ መጨረሻ አረሳ እና የህይስ ውሂብ ነው የሚያገኘው። እንደውም እና ደብዳቤ መጣ ብሎ ይመጣ ልክ እንዳንድ ነገር እንደ በጣም ነው የወረቅ ነው። በጣም በደስታ ደብዳቤ መጣ ከአድማጭ ብለህ አንድ ደብዳቤ ኩነኝ እና እንደዛ የጀመረ ደብዳቤ ግን ቀስ እያለ አስር በወር ሰላሳ በወር መቶ ሰላሳ ጊዜ ውድድር አደረግን፣ የፕሮግራም ውድድር የተወሰኑ ጥያቄዎች መረጥና ለዛ ጥያቄዎች መልስ ሰጠ ይህን ያህል ሽልማት ያገኛል ብለን አወዳደር። ሶስት ወር ባልሆን ጊዜ ውስጥ ሰማንያ አምስት ሺህ ደብዳቤ መጣለን። ደግሞ የመጣልን ደብዳቤ ደግሞ ምልክት አደረግንበት ከአዲስ አበባ የመጣውን ቀይ ምልክት ከአዲስ አበባ ታደርጋለች። ከጅማ፣ ከሐረር፣ ከድሬዳዋ፣ ከዋሳያ ሁሉም ደብዳቤ የመጡበት ቦታዎች ሁሉ ምልክት አደረግንበት ማ ሰቅለን እና በሙሉ ኢትዮጵያ ነበር። ከኢትዮጵያ ውጭ ከሚድል ኢስት ነበር፣ ከኬንያ ነበር። የአድማጫችን ስፋት እዚያን ያህል መሆኑን እያወቅ ነው። በዛ ነው። ከዛ በኋላ ግን ሪሰርች ተደረገ። ሀያ ስምንት በመቶ የሚሆነው የኢትዮጵያ አድማጭ ማለትም ከአስር ከአስራ አንድ ሚሊዮን በየሳምንቱ አድማጭ ነበረ። ይሄ በቢዮ የታርቅ ውስጥ በጣም ትልቅ ከሚባሉት ፕሮግራሞች አሁን ባንግላዴሽ በጣም ትልቅ አድማጭ አለው። ኢንዶኔዥያ አለው። ሀዋሳ አለው። ሐዋሳ አሁንም አለው። ነገሽ ለማንም አይወዳደረውም። ከአፍሪካ ከነዛ አንዱ ነበረ እና ብዙ አድማጭ ማድረግ የቻለ ፕሮግራም ነበረው። በዚህ ሂደት ውስጥ ምን አሳካችሁ? ምን አይነት የመረጃን ክፍተት ሞላችሁ? በበኩል የመቼም ሞደስ በሆነ መንገድ የተቻለውን ይሄ ፕሮግራም አስተዋጽኦ ያደረገ ይመስለኛል። አንዲያ ነገር ግልጽና ሀቅ ላይ ተመረከዘ ሚዛናዊ የሆነ ሁለገብ የሆነ ዜና ማቅረብ፣ ያንን ባህል መስረታና ብዬ ነው የማስበው። ከዛ በተረፈ ደግሞ በደርግ ጊዜም ረሀብ ሲሸሸግ፣ የሰው መብት ሲገፈፍ፣ ሰዎች እስር ቤት ሲወረወሩ ወይም ሲገደሉ፣ ሄደህ ነው ሪፖርት የምናደርገው። ከዛ በላይ ትልቁ ደግሞ የተለያዩ ርዕሶች አሁንም የደርግ ኮንስቲቱሽን ሆነ ሲረቅ ወይም አንድ ፓርቲ ሲመሰረት በዛን ጊዜ ውይይት ያካሄድበት እዛ አካባቢ ኮንስቲቱሽኑ ለምሳሌ በረቀቀ ጊዜ ሁሉ ውይይት እናካሄድበት ነበር። የተማሩ ሰዎች ኮንስቲቱሽናል ስኮላርስ ስለ ሕገ መንግስት ያጠኑ ሊቃውንትን እየጋበዝን እናናገር ነበር። ያ ውይይት በጣም ጠቃሚ ነበር። ስለዚህ ዴሞክራቲክ መንገድ ውይይት ማድረግ እንደሚያስፈልግ፣ ሀሳቦች መንሸራሸር እንዳለባቸው፣ ሁሉም ሀሳቡን የመግለጥ መብት እንዳለው ከዛ ደግሞ መንግስት፣ ስልጣን ላይ ያሉ ሰዎች ተጠያቂነት እንዳለባቸው ለሚያደረጉትም ጥፋት ሆኖ ለበጎ ነገር ተጠያቂ ኃላፊነት መውሰድ እንዳለባቸው ያመለክት ነበር። የእኛ ፕሮግራም በዛ ነገር በጣም ትልቅ አስተዋጽኦ ያደርገ ይመስለኛል። ከዛ በተረፈ ግን ደግሞ ጦርነቱን ለምሳሌ ከኢህአዴግ ጋር በተካሄደው ጦርነት፣ ከኤርትራኖች ጋር በተካሄደው ጦርነት ጦርነቱን በሙሉ ነበር የምዘግበው። ጦርነቱ ቆሞ በሰላም መንግስት በተፈጠረበት ያ ሁሉ ነበር የዘገብ ነው። ስለዚህ በዛ ታሪክ ሂደት ውስጥ ይሄ ፕሮግራም ትልቅ አስተዋጽኦ ያደረገ ይመስለኛል። በተለይ ደግሞ ለምሳሌ ሴቶችን ጥያቄ በሚመለከት፣ የብሔሮችን ጥያቄ በሚመለከት፣ የሀገሪቱ የተወሳሰበ ችግር በሚመለከት ወደፊት እያመጣ መድረክ የከፈተው የተለያዩ ሰዎችን አወያይተዋል። በዛ ብዙ ሰዎች ትምህርት የገበዩ ይመስለኛል። እኔ ራሴ ከኢትዮጵያ በስደት ነው የወጣሁት እና ሱዳን ገዳሪፍ አካባቢ ስደት ካምፖስ ነበርኩ ስደተኛ ሆኝን እዚህ ሀገር የመጣሁት በፊቱ ስደተኛ በኋላ ጋዜጠኛ ሆኜ መአት ጊዜ ሱዳን ሄጃለሁ። በአመት ሁለት የሶስት ይሄን ነበረ። ስለዚህ የስደተኛው ህይወት እንደነበረ ምን አይነት መከራና ፍዳይ እንደነበረ ድምፅ የሌላቸው ድምፅ እንዲሆን በማለት ብዙ ፕሮግራሞች እናቀርብ ነበር። ከዛ አንጻር ሁሉ ትልቅ አስተዋጽኦ አረግን ይመስለኛል። አሁንስ ያለውን የመረጃ ክፍተት የአሜሪካ ድምፅ የአፍሪካ ቀንድ ዝግጅት እንዴት እየሞላው ነው? ሆርን ኦፍ አፍሪካ የአማርኛው ፕሮግራም፣ የትግርኛም ሆነ የአፋን ኦሮሞ ብዙ ጊዜ ፈተናዎች ያጋጥሙታል። ምክንያቱም አንደኛ ነገር ብዙ እንኳን ፕሮግራም የሚያስተላልፉ ዘጋቢዎች የሉንም። ግንድርና መለስካቸው አዲስ አበባ ያለው ግርማ መቀሌ ነው። ከዛ በለት ማግኘትም አልተቻለም። ስለዚህ ከነዚህ ውጭ ለምሳሌ አገሪቱ ክልሎች ያሉትን ዜናዎች እንደርብ ማግኘት አልቻለም። በዚያ በኩል መንግስትም አልተባበረንም። ጊዜ ጠይቀን አልተሳካልንም። ያ ራሱ አንድ ፈተና ነው። በወቅቱ በተጨባጭ በቦታው ተገኝቶ የሚዘግብ ሰው አለመኖሩ ትልቅ ግር ያመጣል። ያም ሆኖ ግን ከመዘገባ አንቆጠብም ሁሉ ጊዜ እንዘግባለን። በተሻለ መጥቀን ካረጋገጥን በኋላ ትክክል መሆናቸውን ካወቅን በኋላ እናስተላልፋለን። ከዛ ደግሞ ተቃዋሚም መንግስት የሚለውን ሀሳብ አገናዘብን ለማቅረብ እንሞክራለን። በዛ አንጻር ብዙ ስኬት ያደርገን ይመስለኛል። ከዚህ በፊት መንግስት ያልተናገራቸውን ወሬዎች ህዝብ ጆሮ እንዲደርሱ እናደርጋለን። ወይም ተሸሽጎ የቆዩ ወሬዎች ካሉ ማንም ሚዲያ ላይ ዜናዎች ካሉ እነሱን ተከታትለን ለማቅረብ እንሞክራለን፣ ለመዘገብ እንሞክራለን። ከዛ ደግሞ ወሬነቱም አልፎ ደግሞ ውይይት እንዲካሄደበት የዛ ዜና ምንጩ ምንድን ነው። አሁን ለምሳሌ በኦሮሚያ አካባቢ ስል ተካሄደው ህዝብ መነሳሳት ከዛ በጎንደር በጎጃም ስለነበረው ሁሉ እንዘግባለን። ያን ስዘግብ መንግስትስ ምን እንደሚለው ለዚህ ምን ኃላፊነት ይወስዳል? ምን መልስ አለው? ተቋሞች ምን ይላሉ? ህዝቡ ምን ይላል? ይህን ሁሉ አካተል ለማቅረብ ነው የሚሞክረው። በዚህ ረገድ በበኩላችን አስተዋጽኦ ያደረግን ይመስለኛል። ደግሞ እውነትም ዲሞክራሲም መሰረት እንዲኖር ለማድረግ ሰው ችግሮችን በጥይትና ግብግብ ሳይሆን በውይይት ለመፍታት የሚችልበት መንገድ እንዲከፈት ከዛ አንጻር አስተዋጽኦ ምናደርግ ይመስለኛል። እና ይሄ ይሄ ይመስለኛል ምን ችግር አለ የምት አንድ ሁሉ ጊዜ የትም ነው በተለይ ኮንፍሊክት ባለባቸው አካባቢዎች በወቅቱና በጊዜው ዜናውን ለማቅረብ ችግር አለ። ሁልጊዜ ጣጣለ ያን ግን በወሰብ አሜሪካ ከዛም አልፎ ችግር ይወጣሉ። ይ አቶ ንጉሴ አሁን ስለሚመራው የአፍሪካ ዲቪዥንም ጠይቄዋለሁ መልሶልኛል። እርሱም ራሱ ተነግሮ የማያልቅ ታሪክ ባለቤት ነው። በሌላ ጊዜ ይዞ መለሳለው። አቶ ንጉሴ በመጨረሻ እንዳለኝ የአማርኛ የአፋን ኦሮሞ እና የትግርኛ ስርጭት በቴሌቪዥን ጭምር እስኪጀምር ድረስ የዚህን ቃለ ምልልስ በቪዲዮ መመልከት ለምትፈልጉ ለጊዜው ምስሉን ከፌስቡክ እና ከዌብሳይታችን ላይ ተከታተሉ። ጽዮን ግርማ ነኝ፣ አብራችሁን ቆዩ። እንዲሁም ንጉሴ መንገሻ፣ ጌታሁን ታምራት ከልብ አመሰግናለሁ። ለቆይታችሁ እንግዲህ ቀደም ሲል በገባሽው ቃል መሰረት ሰፋ ያለ ዝግጅትና የቪዲዮንም ቅንብር በዌብሳይታችን እንጠብቃለን። በዌብሳይታችንና በፌስቡክ በፌስቡክ የተከበራችሁ አድማጮች፣ እነዚህን መረጃዎች ከፌስቡክና ከዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም አት ቪኦኤ አምሃሪክ ማግኘት ትችላላችሁ። አስተያየቶቻችሁን ስጡ፣ ተሳተፉ። እናንተም የአሜሪካ ድምፅ ለእናንተ ምን ማለት ነው ሁሉም ነገር ምን ትርጉም ይኖረዋል ብላችሁ ታስባላችሁ? ከእኛ ስም ትጠብቃላችሁ? በተለይ ደግሞ ሰለሞን እንግዲህ የአሜሪካን ድምፅ አቶ ንጉሴ መንገሻ ጀምረውት በጣም ብዙ ሰዎች ናቸው ያለፉት፣ እናንተም ጭምር እየሰራችሁ ያላችሁት። እኛ እንግዲህ እኔ አዲስ ነኝና በርካታ ትዝታዎች ይኖሯቸዋል አድማጮች። እኔ ራሴ ከቤተሰብ ጀምሮ በጣም በርካታ ትዝታዎች ይኖራል የአሜሪካንን ድምጽ በማድመጥና፣ በዚህ አጋጣሚ እንደው ትዝታዎች አሉን፣ የምናስታውሳቸው ፕሮግራሞች አሉን የሚሉ አድማጮች በድምጽ ደውለው ቢያስቀምጡልን፣ አካፍሉ አለበለዛ ደግሞ ሆርን አት ቪኦኤ ኒውስ ዶት ቴሌኮም ላይ ኢሜይል ቢያደርጉልን እኛ ራሳችን ደውለን እናነጋግራቸዋለንና ሰፋ ያለ ፕሮግራም ቃለ ምልልስ ማድረግ እንችላለን እንችላለን። ወደ ተከታይ ቅንብሮቻችን እናልፋለን። ጽዮን ግርማና ሶሎሞን አባተነን አሁን ሙዚቃ እንጋብዛችሁ። እንደገና የጽዮን ምርጫ ተው ያልሽኝን ሌላም ካለ this I love the I will you my yeah, I love <laughs> you yeah. You'll go but and dance my party You all to take total and may love you will go to the yeah.